ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጠቅላይ ሚኒስትር ከእንግዲህ በህግ ጉዳይ ጣልቃ አይገባም። ለተወሰነ ሰው አይደለም ማንኛውም ሰው ነው የሚለው ሕጉ ላይ የተቀመጠው። አቶ ብርሃኑ ጸጋዬ የኢትዮጵያ ፌዴራል ጠቅላይ አቃቤ ህግ ናቸው። በስፋት ይዘናቸዋል። እሁድ ኅዳር 17 2011 ዓ ም ጤና ይስጥልኝ የተከበራችሁ አድማጮች። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን። እስከ ምሽቱ አራት ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አምሽታቸዋል። ዜናውን የማሰማው አዲሱ አበበ ነኝ። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ የጣና ሐይቅን ከእንቦጭ አረም ለመታደግ የአስር ሚሊዮን ብር ልገሳ ማበርከታቸውን አስቴር ምስጋናው ከስፍራው ዘግባለች። አስቴር እንደዘገበችው ከንቲባው ጣና ላይ ያለው ችግር የሁላችንም የኢትዮጵያውያን ችግር በመሆኑ ይህን አደጋ ለመታደግ ሁሉም ኢትዮጵያዊ ሊረባረብ ይገባል ብለዋል። አዴፓ ማዕከላዊ ኮሚቴ ጽሕፈት ቤት ኃላፊ አቶ ምግባሩ ከበደ የሚያለያየን እምቦጭ እየተነቀለ የመለያየት ግንብ እየፈረሰ አንድነታችን እየጠነከረ ይሄዳል በማለት ለተደረገው ድጋፍ ምስጋና አቅርበዋል። ይህ በእንዲህ እንዳለ ከሁሉም ክልሎች የተውጣጡ ሰላምን ለመስበክ በራሳቸው ፈቃድ የተሰባሰቡ የሰላም እናቶች በውይይት ላይ ተገኝተው ስለ ሰላም ለወጣቶች ባስተላለፉት መልእክት በሰላም እጦት የመጀመሪያ ተጎጂዎች እናቶች መሆናቸውን አመልክተው የወለድነውን ሰላም ልንንከባከበው ይገባል ብለዋል። አድማጮች፣ ተጨማሪ ዘገባ ነገ ለማቀረብ እንሞክራለን። በትግራይ ደቡባዊ፣ ማዕከላዊና ምዕራባዊ ዞኖች በሚገኙ ከተሞች በዛሬ ሁለት ሰላማዊ ሰልፎች መካሄዳቸውን በስፍራው የሚገኘው ዘጋቢያችን ሙልጌታ አጽባሃ ገልጧል። ይህ በክልሉ ምክትል ርዕሰ መስተዳድር በዶክተር ደብረጽዮን ገብረ ሚካኤል የተሰጠውን መግለጫ እንደግፋለን የሚል መፈክር የተስተጋባበት ሰላማዊ ሰልፍ ተጠርጣሪዎች በፍርድ ቤት እንጂ በሌሎች አካላት መዳኘት የለባቸውም የሚሉ ጥያቄዎችም እንደቀረቡ ዘጋቢያችን ሙልጌታ ገልጧል። ከዚህ ጋር በተያያዘ በአላማጣ ከተማ በትናንትና ዕለት በሶስት ቦታዎች የቦምብ ፍንዳታ ማጋጠሙን ሙልጌታ ዘግቦ የከተማዋ አስተዳደር እንዳስታወቀው ፍንዳታው በሰው ሕይወትም ሆነ ንብረት ላይ ያደረሰ ጉዳት የለም። ፍንዳታው በዛሬ ዕለት የተካሄደውን ሰላማዊ ሰልፍ ለማደናቀፍ መሆኑን የገለጡት የከተማዋ ከንቲባ አቶ ሀፍቶም ወሬታ የተጠረጠሩ ሰዎች በቁጥጥር ስር መዋላቸውንም ተናግረዋል ብለዋል ሙልጌታ። ይህን ዜና በሚመለከት የመንግስትን ምላሽ ያከተተ ዘገባ በነገው ፕሮግራም ለማቅረብ እንሞክራለን። በአስመራ ከተማ ሲካሄድ የሰነበተው የአፍሪካ ቢስክሌት ዋንጫ ውድድር ዛሬ ማታ ይጠናቀቃል። ብርሃነ በርኸ ዘገባ አለው። ከህዳር 21 እስከ ህዳር 25 በአስመራ ሲካሄድ የነበረው የ2018 የአፍሪቃ ብስክሌት ዋንጫ ዛሬ በተደረገው የጎዳና ውድድር ተጠናቀቀ። በወንዶች ኤርትራውያን የበላይነትን ሲይዙ፣ በሴቶች ደግሞ ደቡብ አፍሪቃ የበላይነቱን ይዛለች። በዚህ ከ21 እስከ 25 ዳር በተካሄደው የአፍሪቃ የብስክሌት ዋንጫ በሴቶች ኤርትራ፣ ኢትዮጵያ፣ ደቡብ አፍሪቃ እና ናይጄሪያ በወንዶች ደግሞ ኤርትራ፣ ኢትዮጵያ፣ ቤኒን፣ ናይጄሪያ፣ ግብፅ፣ ኡጋንዳ ሲሸልስና ሩዋንዳ ውድድሩን የተሳተፉ አገሮች ናቸው። በዚህ በአስመራ በተካሄደው የአፍሪቃ ብስክሌት ዋንጫ ምህረት አስገደ፣ ኤደን በቀለ፣ ብርሃን ፍቃዱና ጸጋ ገብረ የኢትዮጵያ የሴቶች ብሔራዊ ቡድን የወከሉ ሲሆን ተመስገን መብራቱ፣ ሬድዋን ሳሌሕ ዓለማየሁ ጥበቡ ሙሉ ክንፈ፣ አክረም ከድርና አብዱራህማን የኢትዮጵያ የወንዶች ብሔራዊ ቡድን ወክለው የተሳተፉ ተወዳዳሪዎች ናቸው። የአፍሪቃ ብስክሌት ዋንጫ ዛሬ ማታ በአስመራ ማዘጋጃ ቤት አዳራሽ በሚደረገው ሥነ ሥርዓት በይፋ ይዘጋል። ብርሃነ በረሀ ለአሜሪካ ድምፅ ከአስመራ በሰሜናዊ ምዕራብ ናይጄሪያ ቦርኖ ግዛት በሳምንት በፊት በሰላማዊ ነውጠኛ ቡድን ስለተገደሉት ወታደሮች ፕሬዚዳንቱ ዝምታቸውን በመስመር ሲናገሩ፣ ሙሐመድ ቡሃሪ ከቢሮአቸው ይፋ ባደረጉት መግለጫ ግድያው እጅጉን እንዳሳዘናቸውና በገዳዮቹ ላይም እርምጃ እየተወሰደ መሆኑን አመልክተው ከከፍተኛ የጦር መሪዎች ጋርም እየተገናኙ እንደሆነ ተናግረዋል። በዩናይትድ ስቴትስ እና በሜክሲኮ ድንበር ላይ የቆመውን አጥር ባለፈው አርብ ከሁለት ልጆቿ ጋር ለመዝለል የሞከረችው የ26 ዓመቷ የጓታሜላ ፍልሰተኛ ሴት ከፍተኛ የአጥንት መሰበር ጉዳት ደረሰባት። የሦስት እና የአምስት ዓመት ልጆቿ ግን በድንበር ጠባቂ ዘቦች ጥበቃ ስር እንደሚገኙ ታውቋል። አድማጮች ለሰዓቱ ያለን ዜና በዚያ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የእሁድ ህዳር 17 2011 ዓ ም ምሽት ፕሮግራም ነው። ሰይጣኑ ልክ ነው። ሰይጣኑም ያለው ትክክል ነው ሰይጣኑ ምን አለ ፌዴራል ጠቅላይ አቃቤ ህግ አቶ ብርሃኑ ጸጋዬ ከመልሳቸው ጋር አብረውናሉ በዚህ ምሽት ይህ እንኳን አንተ ራስህን መመለስ ትችላለህ መልሱም አቶ ሐሰን አብዱላሂ ናቸው የኦብነግ ቃል አቀባይ አናግረናቸዋል ባለን ጊዜ ሙዚቃም እንጋብዛችኋለን አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ከቪኦኤ ጋር የአቃቤ ህግ መስሪያ ቤት በህዝብ እየታመነ እንዲሆንና ለህግ የበላይነት መከበር እንዲሰራ እንዲሁም ነፃነቱ የተጠበቀ መሆኑን ለማረጋገጥ የአማካሪዎች ምክር ቤት ማቋቋምን ጨምሮ እየተሰሩ ናቸው ያሏቸውን ተግባራት ፌዴራል ጠቅላይ አቃቤ ህጉ ከቪኦኤ ጋር ባደረጉት ልዩ ቃለ ምልልስ አመልክተዋል። ለለውጥ የተጀመረው ሂደት የፖለቲካ አቅጣጫ እያያዘ ነው ሲሉ የትግራይ ክልል ምክትል ፕሬዚዳንት የሰጡትን መግለጫ ለፖለቲካ ፍጆታ የተባለ ብለውታል። መስሪያ ቤታቸው ሰዎችን የሚያዩው በፖለቲካ ማንነታቸው ሳይሆን በፈጸሙት ተግባር ነው ብለዋል። ሰለሞን አባተን ያነጋገራቸው አቶ ብርሃኑ ጸጋዬ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የጠቅላይ አቃቤ ህግ ሹም ወይም ጠቅላይ አቃቤ ህግ ለጊዜው እጅግ በጣም አድርጌ አመሰግናለሁኝ። እንደምናመሽው እግዚአብሔር ይመስገን። እስቲ በቅድሚያ ከእርሶ ከራሶ መስሪያ ቤት ልነሳና እና ከራሶም ኃላፊነትና ስልጣን ልነሳና ለመሆኑ ኢትዮጵያ የፍትህ ሚኒስቴር የሚባል መስሪያ ቤት ወይም የፍትህ ሚኒስትር የሚባል ባለስልጣን አላት አሁን? የላትም። ማን ነው መስሪያ ቤቱንም ሥልጣኑንም የሚሠራው? ያው የፍትህ ሚኒስቴር ስልጣንና ተግባር በአዋጅ ቁጥር ዘጠኝ መቶ አርባ ሶስት መሰረት ለፌዴራል ጠቅላይ አቃቢ ህግ ተላልፎ ተሰጥቷል። ስለዚህ የኢትዮጵያ የህግ ማስከበር መስሪያ ቤት ቁንጮ ጠቅላይ አቃቢ ህግ መስሪያ ቤት ነው። ቁንጮ ባለስልጣንም እርሶ አቶ ብርሃኑ ጸጋዬ ነውት። ልክ ነኝ? ያ ቁንጮ የሚለው እንግዲህ ትርጉሞ ዋና ለማለት ነው በእንግሊዝኛው ቶፕ ይባላል። አቶ ብርሃኑ፣ ጠቅላይ አቃቤ ህግ መስሪያ ቤት ምንድን ነው? ምንድን ነው የሚሰራው? የእርሶስ ስልጣን ምንድን ነው? እንግዲህ ጠቅላይ አቃቢ በዋናነት የሚሰራቸው ስራዎች አንደኛው እና ትልቁ ጉዳይ በህግ ጉዳዮች ፌዴራል መንግስትን ማማከር ነው። ከዚያም አልፎ በወንጀል ጉዳዮች በማንኛውም በወንጀል ጉዳዮች ፌዴራል መንግስቱን በመወከል የህዝብና የመንግስትን ጥቅም ጠብቆ መከራከር ነው። ምርመራን በማንኛውም ጉዳይ ላይ የወንጀል ምርመራን መምራት ነው። ከዚያም አልፎ በፍትሐብሔር ጉዳዮች ላይ የህዝብና የመንግስት ጥቅም መሰረት አድርጎ በተለይ መንግስት በውል በሚገባባቸው ጉዳዮች ላይ መንግስትና ህዝቡን ወክሎ በፍትሐብሔር ጉዳዮች ላይ ጣልቃ በመግባት ደግሞ ሁሎችን የመመርመር ነው። ከዚያም አልፎ በህግ ማስከበር ሆነ ማክበር ጉዳዮች ላይ በተለይ ሰብዓዊ መብትም እና በሌሎች ጉዳዮችም ላይ አጠቃላይ ሀገራዊ በተለይ በወንጀል መከላከል በወንጀል ፍትህ ፖሊሲ ላይ ለፌዴራል ፍትህ ሚኒስቴር የምትሰጠው መሰረት የህግ መከላከል ሮድማፕን ማዘጋጀትና በአጠቃላይ እዚ አካባቢ ያሉትንም ስራዎች የመብራት ነው። ከዛም አልፎ በህግ ጉዳዮች የአለም አቀፍ ጉዳዮችን መንግስትን ለማወከል የመምራት እና የመስራት እንዲሁም ደግሞ ሴንተር ወይ ደግሞ ሎካል ሆኖ የማገልገል በነዚህ ጉዳዮች ላይ ከዚያም የጠበቆች እና በተለይ በነጻ የሕግ አገልግሎት ጋር ተያይዞ ፈቃድ መስጠት መሰረት እና ከዚህ ጋር ተያያዥነት ያላቸው አገሪቱ ውስጥ የሚገኙትን ጠበቆችን የመቆጣጠር፣ የመደገፍ እና የመምራት ስራም የሚሰራበት ሁኔታ ነው ያለው። ከዚያም አልፎ በተለይ በሴቶች ሴቶችና ሕፃናት አረጋውያን ላይ የወስቶ ጉዳዮች ልዩ ትኩረት ሰጥቶ ሰራ ተቋም ነው። በአጠቃላይ እንግዲህ በዘጠኝ አርባ ሶስት የተሰጡ ስልጣንና ተግባራት እንዲሁም በሌሎች ህጎች የተሰጡ ስልጣንና ተግባራት አሉ። ፖሊ ህግ በወንጀል ህግ በዘጠኝ ዜሮ ዘጠኝ ህገወጥ የሰው ዝውውሩን መሰረት ለማድረግም ፖሊስ ህጎች የተሰጡ ስልጣናት ተግባራት አሉ። እነዚህም መሰረት አድርጎ ነው እንግዲህ ፌዴራል ጠቅላይ አቃቢ ህግ እየሰራ ያለው ማለት የካቢኔ አባል ነው። ትርሶ አዎ ካቢኔ አባል ነው። ፌዴራል ጠቅላይ አቃቢ ህግ መስሪያ ቤትም ሆነ እርስዎ እንደ ጠቅላይ አቃቢ ህግ ነጻነቶ እስከ ምን ድረስ ነው? ከመንግስትም ይሁን ከሌላ ከማንም አካል? በአንድ በኩል የመንግስቱ አባል ኖት፣ በሌላ በኩል ህግን የማስከበር ኃላፊነት አለቦት። ምን ያህል ነጻ ኖት እርሶ መስሪያ ቤቶስ? እንግዲህ ያው በስራችን ነጻ ነን። ይህን አድርግ ይሁን አታደርግ የሚል የሚያስተኛ አካል የለም። ከዛም አልፎ በምንሰራ ስራዎች አልቃ በሚገቡ ማንኛውም አካላት ግለሰብም ሆነ ተቋማት ጣልቃ መግባት አይችሉም። ጣልቃ ገብቶም ከተገኙ በማቋቋሚያ አዋጃችን ሰታሪን ስራ ማደናቀፍ ከአንድ ዓመት እስከ አምስት ዓመት የሚያስቀጣ የወንጀል ድንጋጌ ተደንግጓል። ና በዚህ ሂደት ውስጥ ሰንት የተቀጠሩ ሰዎች አሉ። ይሄ ህግ ጠቅላይ ሚኒስትሩን፣ ምክትል ጠቅላይ ሚኒስትሩን ወይም ሌሎች ስልጣናትን ከፍ ያሉ ስልጣናትን ያጠቃልላል። ማንኛውም ሰው እኮ ነው የሚለው። ማንኛውም ሰው ነው የሚለው ህጉ ላይ ማለት ነው። ስለዚህ በስልጣን እርከን ሳይሆን ማንኛውም ሰው ጣልቃ መግባት እንደሌለበት ነው የሚያስቀምጠው እና ይሄ ያንተ ያንተ ኮሚትመንትን ነው ያንተን ለስራው የሚሰጠውን ነገር ከመጠየቅ ባለፈ ማንኛውም ሰው ስለሚል ለተወሰነ ሰው አይደለም ማንኛውም ሰው ነው የሚለው ህጉ ላይ የተቀመጠው ማለት ነው። በክልል አቃቤ ህግ መስሪያ ቤቶችና በፌዴራሉ አቃቤ ህግ መስሪያ ቤት መካከል ያለው ግንኙነት ምንድን ነው? የእዝ ግንኙነትስ አላቸው ወይ? የበላይ እና የመጨረሻ የሚባልስ ድምፅ ያለው አካል አለው ወይ? በእነዚህ መካከል እንግዲህ በክልሎች ያው የራሳቸው የህግ ተቋማት፣ በተለይ ደግሞ የአሁን ሁሉም ክልሎች ጠቅላይ አቃቤ ህግ በክልል ደረጃ እያቋቋሙ ነው። ስልጣንና ተግባሩ ክልሎች በተለይ ያው ወንጀል ላይ ወንጀል በአጠቃላይ ፌደራል ጉዳይ ነው ግን በውክልና ሰጠናቸው። በውክልና ነው ክልሎቹ እየሰሩ ያሉት በተወሰኑ ጉዳዮች ካልሆኑ በስተቀር አብዛኛውን ክልል ላይ ያለን ስራ በክልሎቹ ክልና ሰጥተን ነው እየሰራ ያለ ነው። በተወሰነ ጊዜ ቅርንጫፎች ነበሩ ክልሎች ላይ፣ ግን ተደራሽ ባለመሆናችን በተለይ ሁሉም ቦታ፣ ሁሉም ወረዳ፣ ሁሉም ዞን ላይ ተደራሽ ባለመሆናችን፣ ክልል ደግሞ ተደራሽ ስለሆኑ ያንን መሰረት አድርገን ጥናት አጥንተን ክልሎች በውክልና አድርገው እንዲሰሩ እኛ ደግሞ ካፓሲቲ ቢልዲንግ እና ሌሎች ድጋፎችን ማድረግ እንዲሁም ደግሞ ሱፐርቫይዝ ማድረግ ስራ ነው እየሰራ ያለ ነው። የመቆጣጠር ሳይሆን የትብብር ሂደት ነው ያለን ከክልሎች ጋር ማለት ነው። ተባብረን የምንሰራው ጉዳይ ነው። ህብረተሰቡ ጋር ያለውን እንትን በተለይ ደግሞ ወክልና በሚሰሩት ጉዳይ ላይ ከመጨረሻ በራሳቸው ሂደት ውስጥ ነው የሚሰሩት እኛ ቅድም ባልኩት መሰረት ነው እየሰራ ነው ያለ ነው እንጂ የመቆጣጠር ትን አይደለም ያለው። ከዛ አልፎ ግን በተለይ የሰብአዊ መብት ጥሰቶች በሚፈጸሙበት ጊዜ በማንኛውም ቦታ ገብቶን የማጣራትና እርምጃ የመውሰድ ከክልሎች ጋርም ተባብረን የመስራት ሂደት ነው ያለው። መቼም አቶ ብርሃኑ በዚህ አሁን በያዝነው ጊዜ ያለው የፖለቲካ ሽታ ሌላ ነው፣ ቀደም ሲል ከነበረው የአቃቢ ህግ መስሪያ ቤቱም ገጽታ ምናልባት የመለወጥ ተስፋ አለው ብለው ብዙዎች የሚያምኑ አሉ። ከዚህ በፊት በነበረው ሁኔታ ቀደም ሲል የገለጹልኝ የነጻነት ጉዳይ በእጅጉ አጠያያቂ እንደነበረ ለረጅም ጊዜ በመገናኛ ብዙሃንም በሌሎችም በጠበቆችም በምሁራንም ሲነገር የቆየ ነገር ነው። እንደውም አንድ በማህበራዊ ሚዲያ ላይ ሰሞኑን ሲናፈስ የነበረ እንደው ቀልድ ቤጤ ነገር ነው። በእርግጥ ግን ሰው ቀልድ ሲናገር ከቁም ነገር ጋር እያዋዛ ነውና እንደው ምን ይመስል እንደነበረ የአቃቤ ሕግ መስሪያ ቤቱ አስተያየት ወይም ስቴሪዮታይፕ የሚባለው ነገር እንደው በጥቂቱ ያመላክታል ይመስለኛል እና ላስታውሶት ምናልባት እርሶ ማይተውት ሊሆን ይችላል እርሶ በቅርቡ በጣም ግዙፍ የሆነ በብዙዎች ዘንድ ሲጠበቅ የነበረ መግለጫ ሲሰጡ ይሰጣል ጠቅላይ አቃቤ ሕግ የሚል ሰይጣን ይሰማና ይሄዳል አሉ። እስቲ ምን እንደሚሉ ልስማ መቼም ከኔ ራስ አይወርድም ብሎ ነው አሉ የሄደው። ሰይጣን ሲሰማ ሲሰማ ቆየና ልክ እርስዎ መግለጫውን ሲጨርሱ እኔም ብሎ ሰይጣን ብሎ ከአዳራሹ ወጥቶ ሄዳ አሉ። ይሄ የህዝቡ አስተሳሰብ በአቃቤ ሕግ መሥሪያ ቤቱ ላይ ያለው የእምነት ደረጃ እስከምን ድረስ እንደሆነ የሚጠቁም ቀልዳቀልድ ቢጤ ነው። በሐሰትና በተጋነኑ ክሶች፣ በፖለቲካ ጫና ነገር በማጓተት ከጥፋተኝነት ብይን በፊት በጥፋተኝነት ሰዎችን መያዝ በመገናኛ ብዙሃኑ በመንግሥት ቁጥጥር ስር ባሉት የተለያዩ የፍትህን ሂደት ሊያዛቡ የሚችሉ መረጃዎችን ከሕግ ውጪ ለሕዝብ በማቅረብ እና በተያዙ ሰዎች ደህንነትና አቤቱታ ላይ ፊት ማዞር፣ ችላ ማለት፣ ማዋከብ፣ ጠበቆቻቸውን ጭምር የመሳሰሉ ብዙ ክሶች፣ አቤቱታዎች በአቃቤ ሕግ መስሪያ ቤቱ ላይ ሲሰነዘሩ ቆይተዋል። የዘገየ ፍትሕ የታጣ የጠፋ ፍትህ ነው ለሚል አባባልም አቃቤ ህግ መስሪያ ቤቱ አንዱ ማሳያ ነው የሚሉ በጣም ብዙ ሰዎች በየጊዜው ይሰማሉ። አንደኛ ይሄ ገጽታ ይሄ አስተሳሰብ ልክ ነበር ወይ? በትክክል ያንን አቃቤ ህግ መስሪያ ቤት ይገልጸዋል ወይ? እስካሁን በኢትዮጵያ የህግ ሂደት ውስጥ ለዓመታት በ26ቱ በ27ቱ ዓመታት ብቻ ሳይሆን ለተራዘመ ጊዜ ከዚያ በላይም ላለ ጊዜ ማለት ነው ይገልጸዋል ወይ? ይሄንንስ ግንዛቤ ለመለወጥ ምንድን ነው እርስዎ የሚያደርጉት? እርሶ፣ አቶ ብርሃኑ፣ እንደ ጠቅላይ አቃቤ ህግ አሁን የተባለው ነገር ትክክል ነው። ያው ሀገራችን ውስጥ እኔም ፎቴ ስርአት ውስጥ ቆየሁት እና እዚህ ውስጥ የነበርኩ በመሆኑ ሀገራችን ውስጥ ይሄ ይፈጸማል፣ እንደዚህ ይደረጋል የሚል እምነት አልነበረኝም እና እንደዚያ አይነት ግምትም አልነበረኝም እና ሰይጣኑም ያለው ትክክል ነው ምክንያቱም እነዚህ አይነት ነገሮች ሀገራችን ውስጥ ይፈጸማል ብዬ አንድም ቀን አስቤም ገምቼም አላውቅም እነዚህ ነገሮች ያው ሲፈጸሙ የነበሩ ህዝቡም በማያውቅ ማንኛውም የመንግስት ተሿሚዎች በማያውቅ ነው በተለይ ከሰብት ሰጣንጋር ሲፈጸመ የነበረው ወይም ትግልት እንደነበረው ሰዎች አምቡላንስ ሲጮ የታመመ ሰው ይዞ ሄዳል የሚል ነው እንጂ ክስ ደግሞ በህግ ተጠርጥሮ የተያዘ ይሄዳል የሚል ነገር አልነበረኝም እና ተቋሙም የዛ ውስጥ ድርሻ ነበረው። ምክንያቱም ያው ሪፖርቱ ላይ የቀረበው ነገር ሀገራችን ውስጥ ህገ መንግስት ያላት መንግስት ያለው እና ደግሞ በህገ መንግስቱ ላይ የዜጎች መብት ሳይሸራረፍ ይከበራል በሚል መንግስት ውስጥ ሲከናወን ተቋሙ ነበረና እኛም በዚህ ስርዓት ውስጥ የነበርን በመሆናችን ስሙ የነበረ እንትን ትክክል ነው። ከዚህ ተነስተን ምንድን ነው ማድረግ ያለብን የሚለው ነገር የመጀመሪያው በተለይ ከወንጀል አንጻር ፖለቲካንና ወንጀልን መለያየት ይኖርብናል። ወንጀል የሆነን ጉዳይ ወደ ፖለቲካ ማምጣት የለብንም። ፖለቲካን የሆነን ጉዳይ ወንጀል ማድረግ የለብንም። ለዚህም አንዱ መሆን ያለበት ተቋሙ ውስጥ ያለው ባለሙያ ከፖለቲካ አባልነት ከማንኛውም ፖለቲካ አባልነት ነጻ መሆን አለበት። ከማንኛውም የሀይማኖትና ሌሎች ጉዳዮች ነጻ ሆኖ ሙያውም ብቻ የሚሰራበት ተቋም መሆን አለበት ብለን የአቃቢ በብል አሁን አሻሽለን ተቋሙ ውስጥ ያሉት በተለይ አቃቢያን ህግ የፖለቲካ ፓርቲ አባል መሆን እንደሌለባቸው፣ ስራቸውን በሚሰሩበት ጊዜ ከሃይማኖት ከሌሎች ሌሎች ጉዳዮችን ነጻ ሆኖ ይሄን በማንጸባርቅ መልኩ ስራቸውን መስራቱ ማስተማር ያለባቸው ይህን ብቻም ሳይሆን በተቻለ መጠን ከማንኛውም ጉዳይ ጠር ገብነት ነጻ ሆኖ ስራቸውን ብቻ እንዲሰሩበት እና ወንጀሉ ላይ ትኩረት እንዲያደርጉ በተቻለ መጠን አቀብግ ማለት ከሳሽ ብቻም ሳይሆን በተወሰነ መልኩ ስኮንን የሚሰጥ የተጠረጠረ ሰው በተጠረጠረበት ጉዳይ እሱን የሚጠቅም ማስረጃ እሱን የሚረዳ ሀሳብ ካለ ለመክሰስ ለማስቀጣት ብቻን ሲሆን እሱን የሚረዳ ካለ ፈተን ፍትሕን ማረጋገጥ አለብን፣ እውነትን ማውጣት አለብን እና እውነትን መፈለግ አለብን የሚለውን ነገር እዛ ላይ መስራት አለብን የሚል ሀሳብ ይዘን ነው እየሰራን ያለ ነው። ይሄ ደግሞ እንዴት ነው መምጣት ያለብን ብለንም ስናስብ፣ ምንድን ነው የጎደለን፣ ይህን ላለማድረግ ቴክኒካል የጎደለን ነገር ምንድን ነው፣ በተለይ ከህግ አንጻር የሚለውን ስናስብ፣ በፌዴራል ጠቅላይ ዐቃቤ ሕግ የአማካሪ ጉባኤ አቋቁመን ከተለያዩ ዩኒቨርሲቲዎችና ከግል ጥብቅና ምሁራኖችን ለማሰባሰብ አድቫይዘሪ ካውንስል በማቋቋም አድቫይዘሪ ካውንስሉ ደግሞ የመማክርት ምክር ቤት እንደማለት ነው። አማካሪ ምክር ቤት ማለት ነው። እሺ፣ በማቋቋም አማካሪ ምክር ቤት ስል ደግሞ በተለዩ ችግሮች ዙሪያ ወደ አስራ አንድ ንኡሳን ኮሚቴዎችን በማቋቋም ጥናቶችን ስናጠና ነበረ። አጠቃላይ የእኛ ስራ ብቻም ሳይሆን ሌሎች በተለይ ከህዝብ አወጣት የወጡ ህጎችና የዴሞክራሲን ጉዳዮች ላይ ተጽዕኖ ሊያሳድሩ በሚችሉ እንደ በጎ አድራጎት አዋጅ፣ የጸረ ሽብር አዋጅ፣ ሚዲያ፣ ምርጫ ቦርድ የመሳሰሉትን እየሰሩና ተቋሚ እያገዙ ነው። ይሄ ለሁለት ነገር ይጠቅመናል። አንደኛ ከህብረተሰቡ ጋር ያጣነውን አመኔታ ለማምጣት፣ ሁለተኛ ችግሩ እኛ የምንለው ብቻም ሳይሆን ከእኛ ውጭ ያሉት አካላትም ይህን ችግር ይዞ ህዝቡ አቀርቦ መንግስት ይህን ማድረግ አለበት ብሎ ወደዚያ እንዲያመጡና የነበረውንም አሰራር የነበረውንም ፐርሴፕሽን እንዲለውጡ ይህን እየሰራ ነው ያለ ነው። ዋናው ፍትህን ስናረጋግጥ አብዛኛው ስራ ከእኛ ውጭ ያሉት አካላት እጅ ነው ያለው በህዝቡ በሌሎች የመንግስት ተቋማት እና በሌሎች ባለድርሻ አካላት ጋር ስለሆነ ከነሱ ጋር የምንሰራውን ስራ አጠናክረን ካስቀጠን ቀደም እንዳልኩም እውነትን በመፈለግ እውነትን በማረጋገጥ ሌ ሂደት ላይ እኛ ነጻ ሆነን ስንሰራ ከማንኛውም ነገር ነጻ ሆነን አድሎ እና ከሌሎች ይሄን ስራ ለሚነቅቡ ከሚችሉት ጉዳዮች ነጻ ሆነን ማስራት አለብን። ዋናውና ትልቁ ጉዳይ እኛ ከላይ ያለ ነው በዚህ አቋም ስልጣን ባለሙያ ጋር ብዙም ችግር የለም። ይሄ እንደሱ የሚፈልጋሉ በዚህ እንዲሰራ ነው። በተለይ ደግሞ የህግ ማህበረሰቡ ጋ መስራትን መለወጥ ያሉብን ነገሮች ያሉ አንዱ የጥብቅና ነው። ጥብቅና ጋም መንግስት ከመቆጣጠር ወጣ ብሎ መደገፍ ጥብቅናው እርስ በርሱ ጠበቆች የሚቆጣጠሩበት እርስ በርሳቸው ትንግሉበት እኛ እኛ የእነሱን ካፓሲቲ የእነሱን አቅም የሚዘነባበት አሰራር መገንባት አለብን ብለን ያው የመስሉ በጊ ያሻሻል ነው። ወደ ተቋም አምጥተን ለተቋም ፍቃድ ሰጥተን በዛ ተቋም ውስጥ ብዙ ጠበቆች የሚሳተፉበትና እርስ በርሳቸው የሚቆጣጠሩበት ለህብረተሰቡም ደግሞ የተሻለ አቅም የሚፈጠርበት ስፔሻላይዝድ የሆኑ ኤሪያዎችንም በመፍጠር ጠበቆችንም በዛ መልኩ በማደራጀት ስራ ከሰራን የተቋሙን ሁኔታ አጠቃላይ ደግሞ ከሌሎች የፍትህ አካላት ጋር ተልቀ ከፖሊስም ጋር ከፍርድ ቤትም ጋር ከማረሚያ እና ሌሎች ዩኒቨርስቲዎችም ጋር ትብብር ፈጥረን መስራት አለብን ብለን እንግዲህ እየተንቀሳ አቶ ብርሃኑ ብዙ ጊዜ ሰውን ለጥቃት ያጋልጣል ወይም ደግሞ ክፍተት አለው ብሎ ብዙ ባለሙያም ከሚናገራቸው ነገሮች አንዱ ድብስብስ ሲሆኑ በግልጽ ያልተብራሩ የሀገርና የህዝብ ደህንነት፣ ከፍ ያለ የህዝብ ጥቅም እንዲህ እንዲህ የሚባሉ አገላለጾች በብዙዎቹ የህግ ሰነዶች አሉ። በወንጀል ህጉ ውስጥ አለ፣ በህገ መንግሥቱ ውስጥ አለ፣ ቅድም በጠቃቀሷቸው ህጎችና ደንቦች ውስጥ አሉ። ለመሆኑ የሀገርና የህዝብ ደህንነት ማለት ከፍ ያለ የህዝብ ጥቅም ማለት ከህግ አኳያ ምን ማለት ነው? እርስዎ ጠረጴዛ ላይ ቢቀርብሎት? እንግዲህ ይሄ እንደ ኮንቴክስቱ ነው መታየት አለበት። ሳይን ማድረጉ ሊያስቸግር ይችላል። እንደየ ሁኔታ ነው። ለምሳሌ በወንጀል ጉዳይ ብንወስድ፣ በወንጀል የተከሰሱ ግለሰቦች ኦር ቡድኖች ሊኖሩ ይችላሉ። ይሄ ዝም ብሎ በጥሬ ሲታይ ተራ ወንጀል ነው። የሆነ ግለሰብ ወደ የሆነ ቡድን የተከሰሰበት ሊሆን ይችላል። ግን እኛ ህብረተሰብ ውስጥ የጎሳ፣ የሃይማኖት የተለያዩ ግንኙነቶች አሉ፣ ትስስሮች አሉ። በዚህ ሂደት ውስጥ የየራሳቸው ባህልና የየራሳቸው አካሄድ አለ። አንዳንዱ ሰው ሲሞትበት ካሳ ከፍሎ ወር በእርቅ ወር በሽንግልና ሰጥቶ ያንን እርቅ ማስቀጠል የሚችልበት ባህልና ወግ ሊኖረው ይችላል። አንዳንዱ ደግሞ ወደ ህግ አምቶ በህግ ብቻ ተቀጦ በዛ እንዲሄድለት የሚፈልጋለ። ስለዚህ ይሄን ጉዳይ ወስደን ብናየው ካሳ ከፍሎ እርቅ ፈጽሞ ትልቁን ሰላም የሚያረጋግጥ ከሆነ ይሄ ለህዝብና ለመንግስት ጥቅም ተብሎ ያንን ክስ የምናቋርጥበት ሂደት አለ ወይ ደግሞ ይኖራል። ብዙውን ጊዜ በወንጀል ስነ ስርዓታችን ዲፋይን ተደርጎ በዚህ መልኩ ባይቀመጥም እንደዚህ የሚያስቀምጥ የህግ ማቋቋሚያ አዋጃችን ላይ አለ። በሌሎች ጉዳዮችም ላይ እንደየ ሁኔታው ና እንደየ ጉዳዩ ዲፋይን የሚደረግበት ነው። ግን እኛ እንደየ እና አሁን መያዝ ነው አካሄድ ይሄ ማለት ምን ማለት ነው? የሚገባንና እስከምንችለው ድረስ ዲፋይን አድርገን ይሄን ጉዳይ ለይተን ማስቀመጥ አለብን ብለን አቢዝም እንዳይደረግ ወይ ደግሞ እንዳይቀብም በተቻለ መጠን በምናውቀው እና በሚገባለት ሲባን አርገን ማስቀመጣለብን ብለን የሚሰራበት አንዱ እሽ ነው። ትልቅ እሽ ነው እንዳልከው፣ ለማይሆነውም ለህዝብና ለመንግስት ጥቅም ለሚሆነውም ለህዝብና ለመንግስት ጥቅም ከምል ቢያንስ የእውቀት አድማሳችን እስከቻለ ድረስ ሲባን አርገን ማስቀመጣለብን ብለን አንዱ ያዝ ነው እሽ ነው። አዩ ይሄ ቅድም ኮንቴክስት ያሉት ወይም ደግሞ እንደያቀራረቡ ነው። አብሮት ከቀረበው ነገር ጋር የሚታይ ነው ያሉት ነገር ክፍት ነው ለምንም አይነት ግንዛቤ ለምንም አይነት ትርጓ ሜ ወደ ፖለቲካም መውሰድ ይቻላል ወደ ሌሎችም የግል ጥቅሞች ጉዳዮችም ወደ ምንም መውሰድ ይቻላል። እና ህግ ደግሞ ከሆነ ሰው የሚተዳደርበት ሀገር የሚተዳደርበት ከሆነ ግልጽነት የሚያስፈልገው ነገር ነው የሚል እምነት በብዙዎች ዘንድ ስላለ ነው ይህንን የማነሳሉትና መሳሪያም ነው ብዙ ጊዜ ለብዙ ጥፋቶችና ጥቃቶች ከፌዴራል ጠቅላይ አቃቤ ህግ አቶ ብርሃኑ ጸጋዬ ጋር የያዝነው ውይይት ከጥቂት ደቂቃዎች በኋላ ይቀጥላል። ለምን እንደዛ እንዳሉ አላውቅም። ፖለቲካ አቅጣጫ የያዘ መስላል። ምን ማለት እንደሆነ ለንብዙም ግልጽ አይደለም። ይህ ደግሞ በቀጣይም በግልጽ ችሎት ሊዳኝ እና ቀርበን የምንከራከር በመሆኑ እንግዲህ ለፖለቲካ ፍጆታ አካል ነበስተቀር ጉዳዩ ጋር ምንም ታያዩነት የለም። ጠቅላይ አቃቤ ህጉ እየተናገሩ ያሉት ስለ ትግራይ ምክትል ርዕሰ መስተዳድር ነው። በምን ጉዳይ አብረውን ይቆዩ። እንዴት የቀድሞው የሜቴክ ኃላፊ እጃቸው በካቴን አይታሰራልም የሚል ቅሬታ ተሰምቷል። ጉም ያዘውን እንጂ ከጉጭ አደለም እየሰራን ያለ ነው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተርም እንዲሁ ሃሽታግ ቪኦኤ አማህሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22፣ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለነው ጽዮን ግርማና እኔም ሰሎሞን አባተንን ወደ ተከታዩ ዝግጅታችን በሙዚቃ እናሸጋግራችሁ። ጫካ ሆኔ ወይ ሸለቆ ከቡር ማሟርጭ በአገኝሽ ደስታ የነበር ከምኖራሳብተው ጭ እንዴት ላድር

ፌዴራል ጠቅላይ አቃቤ ህግ አቶ ብርሃኑ ጸጋዬ ጋር ወዳደረግነው ቃለ ምልልስ እናልፋለን። ከሰለሞን ጥያቄ እንነሳ። አቶ ብርሃኑ እንግዲህ ቅድም በገለጹልኝ መሰረት እነዚህ የበጎ አድራጎት ድርጅቶችና ማህበራት አዋጅ፣ የጸረ ሽብር አዋጅ፣ የምርጫ ህግ፣ የመገናኛ ብዙሀን ደንብ እንዲህ እንዲህ የመሳሰሉ ህግጋት ላለፉት ዓመታት በብዙ ሲጮህባቸው የነበሩ ለብዙ ጥፋቶች ለብዙ ዛሬ ለያዛችኋቸው አዳዲስ ፋይሎች መነሻና ማስረገጫም የሆኑ አዋጆችና ህግጋት እንደሆኑ ይታወቃል። በአሁኑ ጊዜ ደግሞ እነዚህን አዋጆች ለማሻሻልና ለመሳሰሉት ስራዎች እየተሰሩ እንደሆነ እርሶም ተናግረዋል። ጠቅላይ ሚኒስትሩም ሌሎችም ባለስልጣናት በየአጋጣሚው እየተናገሩ ነው ያሉት እነዚህ አዋጆች ግን ህገ መንግስቱ ህገ መንግስቱ ራሱም ቢሆን ችግር እንዳለበት ብዙዎች ቢናገሩም ግን ህገ መንግሥት ነውና ሊከበር የሚገባው ነውና እስኪሻሻል ያንን ህግ በግልጽ በሚረግጡ አንቀጾችና በሚረግጡ ሁኔታ ተደንግገው ያሉ ህግጋት ናቸው። እነሱን ለማሻሻል ከመስራት ይልቅ የተወካዮች ምክር ቤቱም ይሁን ወይም ስልጣን ያለው አካል ህግን ለማውጣት፣ ለማሻሻል ለምንድን ነው የማይሰረዙትና? እንዲህ አይነት ህግጋት ካስፈለጉም በአዲስ መንፈስ የቃሉና የመንፈሱ መዋሃድ ተግባራዊ የሚሆንበትን ሁኔታ እንዲያመቻች በሚፈቅድ መልኩ የማይዘጋጁት ለምንድን ነው? በአዲስ መልክ የማይረቀቁት ለምን? አይሰረዙም? ሙሉ በሙሉ ለምን አይጣሉም? እነዚህ ህጎች። እንግዲህ ህጎቹ አያስፈልጉም አይደለም። እዛ ውስጥ ያሉት እንዳንድ ነጋዴዎች ሊኖሩ ይችላሉ። እሱንም ለማሰረዝ ኦር ለመቀየር ያ ፕሮሰሱ ያለውን ህግ ትጭጠ ኦር ያለውን ችግር አውጠ ለሚል በአበን በህግ አወጣጡ በሚያስቀምጠው ፕሮሰስ ነው መሄድ ስላለበት የበጎ አድራጎቱን አሁን አልቋል ከምቀጥለው ሳምንት ጀምሮ ወደ ሚኒስትሮች ምክር ቤት ልከን በዛው ይህዛ ቦታ ደሆ የሚያስቀምጠው አካሄድና ሂደት ስለሆነ ለማሰረዝም ወር ለመቀየርም ያንን ሂደት መከተል አለበት። ዝም ብሎ አሁን ይገባኛል። ከዛ በኋላ በዛ ሂደት እያስገምትን ሆነ ነውና ኦልሞስት አሁን ያነሳናቸው ጉዳዮች አልቀዋል። ስለዚህ ወደዛ መውሰዱ ከዛም ከነበረው ከዚህ በፊት ከቆየነው ከወሰደው ጊዜ በላይ ማለት ያንን ጉዳት ጉዳት የማያስከትልበት ስለሆነ ትናንትና የነበረውን ነገር ዝም ብለን ከዛሬ በኋላ ቀርተዋል ብለን ከምንሄድ ምንድን ነው ያጠፋው፣ ጥፋት ምንድን ነው የደረሰው ጉዳት፣ ምንድን ነው ያለው ችግር ከዛ ደግሞ ምን ወስደው ነገር ምንድን ነው የሚለውን ነገር አካተም ሂደቱን ተከትሎ ለሚመለከተው አካል ቀርቦ የሚጠርግበት ሂደት ላይ ስለሆነ ያው ከችግርም ቢሆን መማሩ ተገቢ ነው። እነዚህም ተነግዳን እንዚያን ነገሮች እንዳይፈጸሙና በዛ ሂደት እየተሰራ ስለሆነ ኦልሞስት አሁን አልኳል ድራጎቱን ከሚቀጥለው ሳምንት ጀምሮ መላክ የሚችልበት ሂደት ላይ ነው ያለው። የሽብር ህጉና ሌሎች ውስጥ በምን ሁኔታ ላይ ነው የሚገኙት? ሽብር ህጉም ያው የሕዝብ ባለ ጉዳይ መመለከታቸው ካለት ጋር ይህ ተደርጎበት ተጠናቀዋል። ኦልሞስት ድራፍቱ እሱ የመጀመሪያ ድራፍት እንትን ተብሎ ድራፍት ላይ ነው ያለው። እሱም በቅርብ ጊዜ ሳይሆናት እናደረጋለን። ሌሎቹም ያው በዚህ ሂደት ላይ ናቸው ያሉት የምስጫን የሌሎቹ ሌሎች ውይይት ላይ ናቸው ያሉት። ዝም ብለን እኛ ብቻ ሳይሆን በደም መፍሰልም ስላለበት ኮንሰርንም ያላቸው በጉዳዩም ላይ አሳምስት የሚፈልጉ የተለያዩ አካላት ስላሉ እሱን እሱንም ማማካረት ስላለብን፣ መውሰን መቅረት አለበት እንዲህ መሆን አለበት ምናምን የሚል ሀሳብ ስላለ ያንን ሀሳብ እያካትት ነው ያለ ነው ለመቶ ቃነቅዳችን ስ ይዘናል። እንግዲህ እነዚህ ስራዎች ሌላውን አንድ እንደው ከዚሁ ጋር የተያያዘ እንደው ፈጠን ያለ መልስ ሊሰጡኝ የሚችሉበት ጉዳይ ካለ በሺህ ዘጠኝ መቶ ዘጠና ሰባት ዓመተ ምህረት የወጣው የወንጀል ህግ በተለያዩ መንገዶች ህገ መንግስቱን የሚጥሱ የሚረግጡና እነዚህን የሽብር ህጉን የመሳሰሉ አፋኝ ናቸው የሚባሉ ህጎች የያዟቸውን አንቀጾች የሚያንጸባርቁ አንቀጾች አሉ። በዚህ ወንጀል ህግ ውስጥ የወንጀል ህጉን ራሱንስ የመፈተሽ ሐሳብ አለ። ግዙፍ ነው በእርግጥ የወንጀል ህግ። ግን እንዴት ይታያል? እንግዲህ አሁን እስካሁን ድረስ በዛ አንጻር ብዙ ምትጠቀመ እሱ ጋር ያላችሁ ድንጋጌዎች ለይተን እንትን ያለ ነገር የለም። ግን መፈተሽ ያለባቸው መጨመር ያለባቸው ጉዳዮች ለምሳሌ ከዛም አልፎ ደግሞ በተለያዩ ጊዜ የሚወጡ የተቋማት ማቋቋሚያ በተለያዩ ሺዎች የሚወጡ ህጎችን ውስጥ የወንጀል ድንጋጌዎች የሚጥሉ አዋጆች ያሉ ችግሩ ምንድን ነው? ኤክስትሪምሊ ለትተው መተርጎም ወይ ደግሞ ኤክስትሪምሊ የመማህን ቦታ ላይ ስራ ላይ ማዋል ነው። ምናልባት ምን ማለት ነው፣ ምን ማለት አይደለም፣ ምንድን ነው ያለው የሕጋዎች ቴሽን ምንድን ነው ያወጣ ያለው ቃለት ወይ ምንድን ነው የሚሉትን ነገሮች ፈትሹ። አሁን ከምንለው ጉዳይ ጋር ሚጋጭ ደግሞ የሚጣረስ ከሆነ ማየት ይቻላል። ቅድም እንዳልኩኝ በሌሎች ሕጎችም ላይ ተደገጉ ስለሆነ እሱም በሂደት እናያለን የሚለውን ሀሳብ እየወሰደ አቶ ብርሃኑ አንዳንድ ጥያቄዎችን ሳላነሳ ብቻ እንዳልቀር የሰሞኑ እስራቶች በተለይ ከሜቴክ ጋርና ከሰብአዊ መብቶች ጥሰቶች ጋር የተያያዙ እስራቶች የፖለቲካ አቅጣጫ እየያዙ ነው ሲሉ የትግራይ ምክትል ፕሬዚደንት ተናግረው ነበረ። ሰሞኑን እንግዲህ እንዲህ አይነት እንቅስቃሴዎች የሚደረጉት በእርስዎ መስሪያ ቤትም ነውና፣ እንዴት ነው ለዚህ አባባል እርሱ ያሉት አስተያየት? እንግዲህ እኔ ቅድም ገልጫለሁኝ። በተቻለ መጠን መግለጫውን ስንሰጥ ፖለቲካን ኦር ሌላ ነገርን መሰረት አድርገን አይደለም። ምንድን ነው የተፈጸመው ጥፋት፣ ህዝብ ላይ መንግስት ላይ የደረሰው ጉዳት፣ የጣሰው ህግ፣ በዚህ ደግሞ ያለን ማስረጃ ምንድነው፣ ወደ ጥርጣሬ እና መነሻሩ ነገሮችን እንያዘን እንጂ ሰውዬው ፖለቲካ አመላከቱ ምንድን ነው፣ ሃይማኖቱ ምንድን ነው፣ ብሔሩ ምንድን ነው የሚለውን ነገር መሰረት አድርገን አይደለም የሰራ ነው። ለምን እንደዛ እንዳሉ አላቅም፣ ግን እኛ የሰራ ነው በዚህ አግባብ ነው ፖለቲካ ማጥቃቂያ የያዘ ነው ሲባል ምን ማለት እንደሆነ ለእኔ ብዙም ግልጽ አይደለም። እኛ የሰራ ነው። አንደኛ አንድ ተቋም በህግ የተሰጠ ስልጣን ምንድን ነው? ከዛ በተሰጠ ስልጣን መሰረት ሰርቷል። ከዛ ውጪ ከተሰራ ደግሞ የተጻፈው ህግ ምንድን ነው? ለዚህ ደግሞ በዚህ በመሰራቱ ደግሞ የደረሰው ጉዳት ምንድን ነው? በሀገር ላይ በህዝብ ላይ የምንልበትን ጥናት አጥንተን ለዚህ ደግሞ ያለን ማስረጃ ምንድን ነው የሚል ነገር ነው። እነዚህንም ተጠርጣሪዎችንም ስንይዝ ኦር ጉዳዩ ስናጠራ በተቻለ መጠን ለአምስት ወር ማንንም ሰው ሳሚ ማንንም ሰው ሳናስፈራራ የተሰሩትን ጥፋቶች በመለየት ለዚያ የሚያስፈልጉትን ማስረጃዎች በመሰብሰብ ቢያንስ እነዚህን ጉዳዮች ይዘን ፍርድ ቤት ስንቀርብ ወይ ደግሞ ወደ ፍርድ አደባባይ ስንቀርብ የሚያስቀጣ ያስችለናል የሚል ግምት እና መለሻ ይዘን ነው እየቀረብ ነው እና ያኛው ለምን እንደተባለ አላውቅም፣ ግን እኛ እኮ የሰራነው ስራ ነው። ይሄ ደግሞ በቀጣይም በግልጽ ችሎት የሚዳኝና ቀርበን የምንከራከር በመሆኑ እንግዲህ ለፖለቲካ ግዴታ ካልሆነ በስተቀር ጉዳዩ ጋር ምንም ተያያዥነት የላቸው ብዙዎቹ በተለይ በመጀመሪያው ዝርዝር ውስጥ ከተያዙት መካከል የትግራይ ተወላጆች እንደሆኑ ነው የሚታየውና አንዳንድ ሰዎችን በግልጽም የሚናገሩ አሉ። በትግራይ ልጆች ላይ እየተካሄደ ያለ ዘመቻ ነው፣ የትግራይን ሕዝብ መንፈስ ስሜት ለመንካት ወይም የትግራይን ሕዝብ ለማሳደድ የሚደረግ ዘመቻ ነው እያሉ የሚናገሩም አሉ። እንግዲህ ሰዎች ሊያወሩ ይችላሉ። ቅድም እንዳለው ዝም ብሎ ወደዚያ ለመጎተት ነው። እኛ ዘሩን ሀይማኖቱን ፖለቲካ አመላከቱን እያየን አይደለም። ወንጀሎች ከገባ የአንድም ሊሆን ይችላል፣ የሁለትም ሊሆን ይችላል፣ የሁሉም ሊሆን ይችላል። እኛ ያየነው ምንድን ነው በዚህ በፊት ማን የተሳተፈው የሚለውን ነገር ነው አይተን የተሰራውና ሰዎች ሊሉ ይችላሉ የአንድ ጎሳ ወደ የአንድ ብሄር ወደ የአንድ ሃይማኖት ሊበዛ ይችላል። እኛ እሱን አይደለም፣ ምድ ውስጥ ያስገባ ነው። እንዳጋጣሚ ነው ደግሞ የአንድ ብሄርም ሰው ብቻ አይደለም የተያዘ ያለው ሰው ለምን እንደዚህ እንደተባለ ብዙ ምትላለ። ዋናው ምንድን ነው ያ ጥፋት አለው የለም ነው መባል ያለበት እንጂ ወደ ብሄር የሚመጣም ነገር የለም። ወንጀለኛ ደግሞ ከላይ ብሄር፣ እዛ ብሄር ተብሎ አይደለም ብሄርም መሰረት የሚያደርግም አይደለም ያንም ማድረግም ቢቻል ያለም ነው። ለዚ ዛ ቢወሰድ ጥሩ ነው ቅድም እንዳልኩኝ እኛ የጠፋውን ወይ ደረሰ የምንለውን ጉዳት መሰረት አድርገን መስራ ይሰራል ነው። እንዴት የቀድሞው የሜቴክ ኃላፊ እጃቸው በካቴን አይታሰራልም የሚል ቅሬታ ተሰምቷል። ይሄ እኮ ሕጉ የሚያዘው ነው እንጂ ከእጅ ውጪ አይደለም። እየሰራ ነው ያለ ነው። አንድ ተጠርጣሪ ለዛውም፣ ደግሞ ከሌላ ቦታ ተይዞ ሲመጣ ለራሱም ለሌላውም ላይ ጉዳት እንዳደርስ የሕጉ የሚያዘው እና የሌላውም ዓለም የሚፈጸም ስለሆነ ማንኛውም ላይ ተገኝቶ የሚደረግ አዲስ አይደለም። ሁሉም ላይ የሚደረግ ነው። ስለዚህ ምንም እንትን ያደለው ነገር አይደለም። ነገር ስላልሆነ እኮ የሚያዘና የሚያስቀምጠው ነገር ስለሆነ ቀሌ ብቻ ስለሆነ ያ ስለሆነ የሚል ነገር እሱ ብዙ ምን ውሃ የሚያነሳ ነገር አይደለም ዝም ብሎ አጉልም ጥሜ ለማለት አቶ ብርሃኑ፣ ለመሆኑ ባለስልጣናት በተለይ የካቢኔ አባላት በሚኒስትርነት ደረጃና ከፍ ያለ የህዝብ ቢሮዎችን በሚይዙ ሰዎች ላይ ሹመቶች ሲሰጡ የአቃቤ ሕግ መስሪያ ቤቱ የግል ክትትል ምርመራዎችን ያደርጋል። መንግስትን ቅድም እንደ ገለጹት በዚህ በኩል ያማክራል። ምን አይነት ሰዎች እንደሆኑ ወደዛ ቦታ የሚዘልቁት፣ እኛ ያው ህጉን ነው ሕግ ላይ ነው የምናማክረው መንግስት እ ተሿሚዎች ተሿሚዎች ናቸው የሚሉትን ቀድመን እንትን የሚልበት ስልጣን የለንም። ከዛ በኋላ ግን ያለው ሂደት ህግ አፈጠቀሙን ይመስላል የሚለው ክርክል እናደርጋለን። ተቋማት ከዛ በፊት ግን ሲሾሙ የሚመጡትን ብዙ እንትን የሚልበት ነገር የለም። ምሕረት የማያሰጡ ይርጋና የጊዜ ገደብ የሌላቸው ወንጀሎችን የፈጸሙ ሰዎች ምንጊዜ የሚጠየቃሉ ብለው ነበር ነበርና በቅርቡ በፓርላማው የወጣው የምህረት አዋጅ እነዚህን ሰዎች አይመለከትም። ለመሆኑ ምን ማለት ነው? እነማን ናቸው እነዚህ ሰዎች? ህገ መንግስታችን ላይ አንቀጽ ስምንት ላይ ተቀምጠዋል። ምህረትና የይርጋ የማይሰጡ ወንጀሎች ማለት ነው ሰው መሰወር፣ ያለ ፍርድ ቤት ወይ ደግሞ ያለ ህግ መግደል፣ ጸባዊ ድብደባ መፈጸም፣ ዘር ማጥፋት፣ እነዚህ የመሳሰሉት በህገ መንግስታችን አንቀጽ ስምንት ላይ ተቀምጠዋል። እነዚህ ምህረትም አያሰጥም ይቅርታም አያስደርግም ይርጋም የለውም። እነዚህ ወንጀሎች ዓለም አቀፋዊ ባህሪ ናቸው ያሉት ማለት ነው። በዓለም አቀፍ ደረጃ የሚያስጠይቅ ወንጀሎች ናቸው። በመንግስት የአስፈጻሚነት ስልጣን ላይ የነበሩ ሰዎችን ይመለከታል። እነዚህ ወንጀሎች በተፈጸሙ ማንኛውም ሰው ላይ ተፈጻሚነት ይኖረዋል። እነዚህ ወንጀሎች መፈጸማቸው ከተረጋገጠ ማለት ነው። ይሄንን በተለይ ባለፈው የመረጃቸው የሰብዓዊ መብት ጥሰቶች ደግሞ አብዛኛዎቹ ድብደባ፣ መሰወር እና ያለ ፍርድ ቤት ደግሞ ያለ ህግ መግደል የመሳሰሉት ጉዳዮች ውስጥ የሚካተቱ ስለሆነ ብዙውን ጊዜ ደግሞ እነዚህ ወንጀሎች የሚፈጸሙት በመንግስት አካላት በተሿሚዎችና በመርማሪ በተለይ ደግሞ ከህግ ጋር ተያያዥነት ያላቸው አካላት ስለሆነ ማንኛውም ሰው ላይ የሚፈጸሙ ናቸው። አቶ ብርሃኑ ጸጋዬ የኢትዮጵያ ፌዴራል ጠቅላይ አቃቤ ህግ፣ ስለ ሰጡኝ ማብራሪያ ስለ ጊዜው በጣም አድርጌ አመሰግናለሁኝ። አመሰግናለሁ ጽዮን። እንግዲህ ህግን አለማወቅ ከተጠያቂነት አያድንም ይላሉ የህግ አዋቆች ህግ አስከባሪውም አጥፍቷል ብሎ የጠረጠረውን ሰው ለመያዝና ዳኛ ፊት አቅርቦ ለማስፈረድ የተጠያቂው ህግን ማወቅና አለማወቅ እምብዛም የሚያስጨንቀው አይመስልም። ስለዚህ ሳያውቁ ከማለቅ አውቆ መጠንቀቅ ሳይሻል አይቀርም። በዚህ በኩል ታዲያ የህዝብ የህግ ንቃተ ህሊና ከፍ ያለ እንዲሆንና የህግ የበላይነት ማለት ምን ማለት እንደሆነ ያልተቋረጠ ግንዛቤና እውቀት እንዲኖረው መብቶችና ግዴታዎቹንም እንዲያውቅ እንዲጠይቅና እንዲያከብር የፖሊስ የዳኞች የነገረ ፈጆችና የአቃቢያነ ህጉ የሙያ ብቃት በተከታታይነት እንዲበለጽግና ከውስጣቸው በሚመነጭ ሁኔታ በራሳቸው የመተማመንና ዜጎችንም የማክበር ባህል በማይናወጥና በማይሸረሸር ህነጻ እንዲሰርጽባቸው ዜጎችና የሰው ልጅ የሚፈሯቸውና የሚሸማቀቁባቸው ሳይሆኑ አለኝታና መሸሻ የከለላና ፍትህ መጠጊያ እንዲሆኑ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ህግን የሚያውቁና የሚያገናዝቡ፣ የሚጠይቁና የሚሞግቱ፣ የሚያሳውቁና የሚመረምሩ እንዲሆኑም ለማስቻል ግልጽነትና ተጠያቂነት የተግባር ትርጉም እንዲኖራቸው ለማድረግ ጠቅላይ አቃቤ ህግ መስሪያ ቤቱ ምን እያደረገ ነው? የማሰልጠኛ ተቋማቱ ሌሎችም መደበኛ ትምህርት ቤቶችና ኮሌጆች ምን እየሠሩ ነው? ምላሽ እንዳገኘሁ በሌላ ዝግጅት ይዤላችሁ እመለሳለሁ። እስከዚያው እናንተም ጠይቁ ሐሳቦቻችሁን አንሸራሽሩ። ለዛሬ በዚሁ አበቃው። ይኸው ሲሆን ሰለሞን እንግዳህን ፌዴራል ጠቅላይ አቃቤ ህግ አቶ ብርሃኑ ጸጋይን አንተንም እናመሰግናለን። ጥሩ ውይይት ነበር ያደረጋችሁት። አሁን ደግሞ ወደ ተከታዩ ዝግጅታችን እናሸጋግራችሁ። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ወደ ሰላም ተቀላቅሏል። ባለፈው ጥቅምት 11 አስመራ ላይ ከፈረመው ስምምነት በኋላ ልክ በወሩ ኤርትራ ውስጥ የነበረ ታጣቂውን ወደ ሀገር መልሷል። በስምምነቱ ወቅት ኤርትራ ውስጥ የነበሩትንና ከሀያ ሦስት ዓመታት የስደት ሕይወት በኋላ ሰሞኑን ወደ ኢትዮጵያ እንደሚገቡ የነገሩኝን የኦብነግ ቃል አቀባይ አቶ ሐሰን አብዱላሂን አሁን ወዳሉበት ወደ ዴንማርክ ደውዬ አነጋግሬያቸዋለሁ። ወደ እርሳቸው ልምራችሁ። አቶ ሐሰን አብዱላሂ ጤና ይስጥልኝ። እንደምን አመሽው? ጤና አቶ ሰለሞን በጣም ጥሩ ነው እግር ይመስገን እናንተ ጋር ሲደና ናቸው በጣም ደህና ነን፣ እግዚአብሔር ይመስገን። አቶ ሐሰን እስቲ የአሁን ኃላፊነትን ይንገሩኝ። ወገን ፔራነጻ ግንባር የስራስጣሚ ኮሚቴ አባል የኢንፎርሜሽንና ኮሚኒኬሽን ዋና ኃላፊ የኢትዮጵያ ጉዳዮች ኃላፊ ነ አቶ ሐሰን አብዱላሂ በቅርቡ ከኢትዮጵያ መንግስት ጋር የሰላም ስምምነት ተፈራርማችኋል። ምንድን ነው የዛ ስምምነት ይዘት እንዴት ወደዛ ስምምነት መጣችሁ? እስኪ ያጠር አድርገው ያጫወቱኝ። እሺ፣ ጥሩ ጥያቄ ነው። የኦጋዴን ብሔራዊ ነፃነት ግንባር ለብዙ አመታት ሚታገል የነበረው ኢትዮጵያ ውስጥ ዲሞክራሲያዊ መንግስት እንዲመሰረት እና ብዙ የህዝቡ ፍላጎት እንዲጠበቅ ነበር እና የህዝቡ መብት እንዲከበር እና አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በጠሩት የሰላም ጥሪ መሰረት እና አዲሱ አቅጣጫ ተመልክተን የሁኔታዎችን በጥሞና ካየን ወዲህ የኢትዮጵያ መንግስት ጋር መሰረታዊ ተደርጎ ሰዎችን አንደኛ አቶ አህመድ ሽሬ የፋይናንስ ሚኒስትር እና የክሊሪ ፕሬዚደንት አቶ ሙስጠፋ መሐመድ ጋር ተገናኝተን በሰፕቴምበር ላይ በአስመራ ላይ ተገናኝተን አንዳንድ ነጥቦችን አንስተን፣ በብዙ ነጥቦችን ተስማምተን በተለይም በሁለቱም በኩል ጠብ የሚቆም እና የነበሩትን ችግሮች በጋራ ለመፍታት መፍትሄ ፈልገን ችግሮችን አብረን የምንፈታበት ዘዴዎችን አንድ ላይ ተነጋግረን ይህንን ከአሁን በፊት ወገደን ይታዩ የነበሩ በጣም የተወሳሰቡ ችግሮች ስለነበሩ የሕዝቡ ፍላጎት እንደሚከበርና መብቱ እንደሚጠበቅ ከኢትዮጵያ መንግስት ጋር የሰላም ድርድር አድርገን በኦክቶበር ሀያ አንድ ላይ አስመራ ከተማ ከኢትዮጵያ ውጭ ጉዳይ ሚኒስትርና ከኢትዮጵያ ፊናንስ ሚኒስትርና የክልሉ በነበሩበትም በተለይም በተጨማሪም የኢትዮጵያ የኤርትራ ኤምባሲ የነበሩበትን እኛም ደግሞ በበኩላችን የወደን ነጻ አውቲ ግንባር ሊቀመንበር አውቲ አድሚራል መሐመድ ዑበር ዑስማን፣ ጀነራል ሽፈት አብዱራህማን ማህዲ እና አስራ ፍፃሚ ኮሚቴ ሆነን እነሱ ጋር ተነጋግረን በጥሞና መታዎቹን ካየን ወዲህ ያው በሰላም ላይ ደርሰን አንደኛ የነበረውን ችግር የጋራ መፍትሄ እንዲገኝለት እና የነበረውን ጦርነት በሁለቱም በኩል ማስቆም የሚቻልበት መንገድ መፍጠር አለብን ብለን ማማኖ ሶስተኛ ደግሞ ሚኒስትሩ ቀለሞ የራሷን ህገ መንግስት እንዲታከብር እኛ ራሳችን ጠይቀን ተቀብለዋል። አራተኛው ደግሞ ከአሁን በፊት የጦርነቱ መነሻ የሆኑትን ችግሮች መፍትሄ እንዲገኝለት፣ አምስተኛው ደግሞ ከአሁን በኋላ ያሉትን ድርድሮች ኮሚቴ ተዋቅሮ እነዛ ኮሚቴዎች በተለያዩ ሰብ ኮሚቴዎች ላይ ተዋቅሮ ችግሮችን መፍትሄ ለወደፊቱ የሚፈለግላቸው መፍትሄዎች በኮሚቴ በኩል መቅረብ አለባቸው ብለን ነው የተስማማርባቸው። አቶ ሐሰን፣ አንዳንድ ቦታዎች ላይ እዚህ ሲነግሩኝ ለምሳሌ ኢትዮጵያ የራሷን ህገ መንግስት እንድታከብር እንደዚህ፣ እርሶ የኢትዮጵያ ጉዳዮች ተጠሪ ወይም ኃላፊ መሆኑን በኦብነግ ውስጥ ሲነግሩኝ ኢትዮጵያን እንደ ሌላ አካል አድርገው ነው እንደ ውጭ አካል አድርገው የሚናገሩ ያህል ስሜት ይሰማልና፣ ምንድን ነው ለመሆኑ ከኢትዮጵያዊነት ጋር ያለው ግንኙነት ኦብነግ በተለይ? ከዚህ የሰላም ስምምነት ወዲህ ያው እንደሚታወቀው እኛ ከማርሻል ለም የመጣ ነው። ያው እንደሚታወቀው በኢትዮጵያ ድንበር ውስጥ ያለ ነው እና እንዱ ጥያቄዎች ነበሩ። ጥያቄዎች ደግሞ በሰላማዊ መንገድ እንዲፈታ ነው የተስማማንበት እና ይሄ አሁን ጥያቄው አዲስ ጥያቄ አይደለም። ህዝቡ የራሳቸውን መብት የራሳቸውን ሊወስኑ ነበር ከአሁን በፊት በኢትዮጵያ መንግስት መሰረት እና ያ ሁሉ አሁን በሰላማዊ መንገድ ህዝቡ የሚፈልጋቸው መብቶች ሊከበርላቸውና በሰላማዊ መንገድ እንደሚካሄድ ነው። አሁን ኢትዮጵያ ጋር የተስማማ ነው መንግስት ጋር። እና አሁን የእኛ ስምምነት ያው እንደ የራሳችን መብት በሰላማዊ መንገድ ለማስከበር እና ጦርነቱ እንዲቆም እና የራሳችን መብት ህዝባችንን የሚያስከበርበት በዲሞክራሲያዊ መንገድ ያው ከሌሎች የኢትዮጵያ ህብረተሰቦች ጋር አብረ የሆነ እያንዳንዱ ዜጋ መብቱ የሚያገኝበት ሁኔታ ለመፍጠር ነው አሁን ያለበት እንጂ፣ እኛ ክልል ለጠቀስኩት ከማርሻል ለሚመጣ ነው። እና ያው ሁኔታው በሙሉ ኢትዮጵያ ቀርቶ እኮ አፍሪካ እና የአፍሪካ ቀንድ አንድ መሆን ይችላል እና አብረው መኖር ክች እኩልነት፣ ነጻነት፣ ዲሞክራሲ ካለ ሰው እኮ የሚሮጥበት ምክንያት የለ እና አሁን በኢትዮጵያ የተፈጠረው የሰላም ጥሪ እና የአዲሱ የዴሞክራሲ ሁኔታ ተስፋ የሚሰጡ ሁኔታዎች ናቸው አሁን በኢትዮጵያ የሚታዩት። እና ብዙ የራሱን መብትና ነጻነትና ውክልነት ካገኙ ከገኘ ሊሮጥበት ምክንያት ነው። አንዳንድ የፖለቲካ ሰዎች የፖለቲካ ሳይንቲስቶች ሲናገሩ መብቶቻችን ይከበሩ ብሎ የፖለቲካ ጥያቄ በኢትዮጵያ ውስጥ ለማንሳት በቅድሚያ ኢትዮጵያዊነትን መቀበል፣ ህገ መንግስቱን መቀበል፣ ዜጋ መሆን ያስፈልጋል የዛች ሀገር የሚል መነጋገሪያ መከራከሪያ አላቸው። ይሄ ነው አንዱ ጥያቄ። ኦብነግ የኢትዮጵያን ሕገ መንግሥት አክብሮ ይቀበላሉ ወይ? ራሱ ኢትዮጵያ መንግስቷ ሕገ መንግሥቱን ያክብር የሚለውን ያህል ኦብነግ ኢትዮጵያዊነቱንና የኢትዮጵያን ሕገ መንግሥት ይቀበላሉ ወይ? ያከብራሉ? እንደ ድርጅት የራስን እድል በራስ የመወሰን ጥያቄ ቀጥሎ የሚመጣ ነው። ይህን ጥያቄ ለማንሳት ግን መንደርደሪያው ላይ ሲቆም ኦብነግ በኢትዮጵያዊነት ስሜት ነው የሚቆመው ወይስ ሌላ ነው አቋሙ። አሁን እኮ እነዚህ ሳይንቲስቶች የምትላቸው እንደ ፖለቲካውን እንደ ግልጥፋቸውን የሚያንጸባረቅበት ይመስለኛል። ሌላው ደግሞ እንደ ሮኬት ሳይንስ ነው ይሄንን የሚተረስኑት እንጂ ቀላል ጥያቄ ነው ይሄ ሁሉም ሰው መረዳት የሚቻል የሚችሉ ይመስለኛል እና ህገ መንግስቱ ችግር አልነበረውም። ህገ መንግስቱ ችግር ከመጀመሪያም ጀምሮ የኢትዮጵያ ህገ መንግስት ችግር አልነበረውም። ተግባር ላይ ለማዋልና የአንድን ሀገር ዜጋ መሰረታዊ ምርቶች የማይከበሩበት ህገ መንግስት ስለነበረ ያ ህገ መንግስቱ በመንግስት በኩል ተግባራዊ እንዲሆን ነው። ለማንኛውም ኢትዮጵያ እኛ ብቻ ሳይሆን አማራ ከተጎዳ፣ ትግሬ ከተጎዳ፣ ኦሮሞ ከተጎዳ፣ ሶማሌ ከተጎዳ እኮ ያ ችግር ይፈጠራል። ያ እንዳይሆን ህገ መንግስት ይከበር ነው እንጂ ህገ መንግስቱ እኮ ጥያቄ በህገ መንግስቱ ውስጥ ይከበር አይከበር ማለት ሳይሆን ራሱ ተግባራዊ የሚሆን ነው ያቃያሽን የነበረው እና ይሄ አሁን እኛ ችግር የለም። ኢትዮጵያ ህገ መንግስት ላይ እንደ ድርጅት ማለት ነው። ከዚሁ ጋር የተያያዘው ጥያቄ የኢትዮጵያዊነት ጥያቄና የፖለቲካ ጥያቄን የማንሳት መብት ጉዳይ ነው። በአንድ ሀገር ውስጥ በእርግጥ ቅድም ገላል ጸውታል እርሶ መብቶች ከተከበሩ በአንድ ሀገር ውስጥ ሰው ወደ ሌላ ቦታ የሚያስብበት ልቡ ወደ መውጣት የሚነሳሳበት ምክንያት የለም ብለዋል። ይሄ አጠቃላይ አባባል ነው። ኦብነግ ግን እንደ አንድ የፖለቲካ ድርጅት ኢትዮጵያዊ ኃይል ነኝ ብሎ ያምናል ወይ? ያ ጥያቄ እንኳን መመለስ የሚገባው የህዝብ ጥያቄ አይደለም። ማሄ የህዝቡ ጥያቄ እኮ የሚመጣው አቶ ሐሰን፣ እነዚህ ጥያቄዎች ተነስተው ሐሳብህ ምንድን ነው ተብሎ ወደ ህዝቡ ከወረደ በኋላ ነው። የሬፈረንደም ጥያቄ ነው፣ ከዛ በኋላ የህዝብ ሐሳብ ጥያቄ ነው። ነገር ግን ኦብነግ እንደ አንድ የፖለቲካ ድርጅት ሐሳቡን በኢትዮጵያ ውስጥ እንደሚያንሸራሽር የፖለቲካ ድርጅት እንደ ኢትዮጵያዊ የፖለቲካ ድርጅት ነው የሚንቀሳቀሰው ኢትዮጵያዊ ነኝ ብሎ ነው የሚያምነው ወይስ በኢትዮጵያዊነት ላይ ጥያቄ አለው በራሱ ላይ ያ እንኳን ቅድም እንደጠቀስኩት በኢትዮጵያ ሀገር ውስጥ ነው ያለን እና ያ ጥያቄ እንኳን ተገቢ አይመስለኝም ምክንያቱም ቅድም እንደጠቀስኩት እኛ ከማርስ ያለም የመጣ ነው በኢትዮጵያ ባንድር ውስጥ ነው ያለን ያ እንኳን መተንተን አስፈላጊ ያለም መሰለኝ እና ከዛም ቀጥሎ ኢትዮጵያዊ ነኝ ወይም ኢትዮጵያዊ አይደለም የሚለው ራሱ ህዝቡ ነው የሚወስነው እንጂ እንደ ድርጅት እኛ ራሳችን አሁን ኢትዮጵያዊ ነን ካል በህዝቡ ተቀባይነት የለንም፣ ኢትዮጵያዊ አይደለንም ካል በህዝቡ ዘንድ ተቀባይነት ላይኖር ይችላል እና ህዝቡ መብቱንና ግዴታው ተከብሮ ህዝቡ ያለውን መብት እንዲከበርና ቅድም እንደጠቀስኩ ደግሞ እኛ ከአንድ ብሔረሰብ ጋር ወይም ከሁለት ብሔረሰብ ጋር ወይም ከኢትዮጵያ ብሔረሰቦች ጋር ምንም አይነት ጥላቻ ወይም ጥል የለንም። ህዝቡ የተረገጠ የተጨቆነ የተገዛ ህዝብ ስለነበረ ካሁን በፊት አሁን ያለው በኢትዮጵያ የተፈጠረው ሰላምን መሰረት በማድረግ ህዝቡ ሰላም አግኝቶ የራሱን መብት የሚያስከበርበት ጉዳይ እንዲመሰረት ነው እኛ ዋና አላማችን ነው ቅድም እንደጠቀስኩት ህዝቡ ሰላም የኩሉነት ብት ያገኘ የሚሮጡበት ምክንያት የለም ከኢትዮጵያ መንግስት ጋር ሆነ ከሶማሌ ክልል ፕሬዚደንት ጋር ያው አበት ተገናኝተን ተናግረንበት ተስማምበት ከበፊት በኋላ ህዝቡን የራሱን ህይወት በሰላም የሚያስከበርበትና የራሳቸውን መብት እንዴት እንደሚያገኙ እዚህ ከኢትዮጵያ መንግስት ጋር አብረን ሰርተን በኢትዮጵያ የተጀመረውን የአዲሱ ሰላም እና አዲሱ አቅጣጫዎችን በምን አይነት እንደሚሳካ እኛ ራሳችን የራሳችን ድርሻ በምን አይነት መልኩ እንደምንወጣ በድርጅታችን ተነጋግረንበት ያው ዝግጁ ነን ማለት ነው። አቶ ሀሰን አብዱላሂ፣ ሻለቃ ዳዊት ወልደ ጊዮርጊስን ያውቋቸዋል? አው እርሳቸው ጋር አንድ ጊዜ ተገናኝተናል ሰናል በኢሜልም በቴሌፎንም ጊዜ ተገናኝተን ነበረ። ግን በእሁን በጄኔቫ ላይ ሁለት ሺህ አስራ አምስት ላይ ተገናኝተን ነበረ። እንግዲህ ሽባግሌ እንግዲህ እርሳቸው የኢትዮጵያ የውጭ ጉዳይ ምክትል ሚኒስትር ነበሩ። በአንድ ወቅት ከቪኦኤ ጋር ባደረጉት ቃለ ምልልስ የተናገሩትን አንድ ሀሳብ ላሰማዎትና መልስ ይሰጡበታል በሱ ላይ የኢትዮጵያ ስጋት በሶስት አቅጣጫ ነው። ስጋት ያለው በኢትዮጵያ በኩል አንደኛው በሶማሌ በኩል ነው። ብዙ ጊዜ አሁን ከኦብነግ ኦብነግ የሶማሌ አክራሪ ድርጅት ዌስተርን ሶማሊያ ሊበሬሽን ፍሮንት ብሎ ከሲያድ ባረ ጋር ሆኖ ኢትዮጵያን የወጋ ታላቋ ሶማሊያን የሚያምን ለዛ የተቋቋመ ድርጅት ነው። ይሄ ኦብነግ ከዛ የወጣ የዌስተርን ሶማሊያ ሊቤሬሽን ፍሮንት ከነሱ ጋር የነበረ ድርጅት ነው። ኦብነግ ነው። ኦብነግ ለዚህ የቆመ አላማ ነው። ኢስላሚክ ኮርት የሚባለው አልሻባብን የፈጠረው የኢስላሚክ ኮርት ጋር አብሮ መንግስት ለመመስረት የሞከረ ነው። ይሄ አሁን ያለው መንግስት ሲገባ የወጣ ነው እንጂ እንደገና የኢስላሚክ ኮርት የመሰለ መንግስት ቢቋቋም ሶማሌ ውስጥ በግልጽ የሚደገፍ ነው። ስለዚህ ኦብነግ የኢትዮጵያ ጠላት ነው። በመንገጠል በአከራሌ በሁሉም አንጻር በጥንቃቄ ልና የምንገባ ነው። አንድ ስጋታችን በዛ በኩል የሚመጣ ነበር። አሁን ግን ኦብነግ በኢትዮጵያ መንግስት ከሽብር መዝገብ ውስጥ ተፍቆ ወደ ሰላማዊ ትግል ለመግባት የተቀላቀለ ኃይል ሆኗል። ይህን እንዴት ያውታል እርሶ? ይህን በግልጽ መናገር ስህተት ነው። እሱም ብቻ አይደለም የሁሉም አቋም ሳይመረመር በግልጽ አቋማቸው ወጥተው ኢትዮጵያዊነትን ተቀብለናል ብለው ሳያምኑ ኢትዮጵያ ውስጥ እንዲገቡ ማድረግ ከመጀመር ስህተት ነው። ከገቡም በኋላ ደግሞ ኢትዮጵያ ውስጥ ገብተው የሚሰሩበት ስርዓት በደንብ ስምምነት ላይ ሳይሆን እንደ ልባቸው ኢትዮጵያ ውስጥ ፈንጭተው የራሰ እንትን የምናየውም የማናየውም ችግር እንዲፈጡ መደረጉ ትክክል አይደለም። አቶ ሀሰን አብዱላሂ ሻለቃ ዳዊት ወልደ ጊዮርጊስ ልክ ናቸው እንዳሁም እርሳቸው በጣም ነው የተሳሳቱት። እኔ እንደ ምንም እንደዚህ አይነት ታዋቂ ሰው እንደዚህ አይነት ሲናገሩ በጣም ነው የሚያሳዝነኝ። ምክንያቱም የተናገሩት ነገሮች ትክክል አለ። አንደኛ፣ ሁለተኛ ደግሞ እርሳቸው የሚጠበቅ ንግግር አለን፣ እንደዚህ አይነት ሀሳብ ምክንያቱም አሁን ያደባላልቁት የኦጋዴን ጉዳይ ና የሶማሌ ጉዳይ ነው ያ ትክክል አይደለም። ምናልባት ለፖለቲካ ትንሽ እሳቸው ሲሆን እንደዚህ የሚሉት እንጂ ወይም ካለማወቃቸው አይመስለኝም። ምክንያቱም አቶ ወደዋዊት በደንብ ነው ስለ ኢትዮጵያና ስለ ሶማሊያ ለይተው የሚያውቁት ነው ብዬ ነው የማምነው እና በዛ ትን አምናለሁ። ግን አሁን ያደባላልቁት ትክክል አይደለም። በጣም የተሳሳተ ሀሳብ ነው። እኛ ከሶማሊያ ፖለቲካ ጋር ምንም አይነት ግንኙነት የለንም። እኛ በበጎ ፈቃድ እኛ ራሳችን ከኢትዮጵያ መንግስት ሰምተን ብዙ ሰላም እያገኝ ኢትዮጵያ ሰላም ያገኝ አሁን ያለው የዲሞክራሲ ለውጥ በበኩላችን አስተዋጽኦ አድርገን ዲሞክራሲ የሚሰፈንባት ኢትዮጵያ እና ሕዝቡ የራሳቸውን መብት የሚያገኙበትን ሁኔታዎችን መፍጠር ነው እንጂ ገና ለገና አንድን ነገር ሳይታይ ችግር የሌለበት ሁኔታዎችን ችግር ራሱ እንደ ችግር ሆኖ ለይዙ ማሳየት ተገቢ የሆነ አይመስለኝም። ነውነ ብዬ በጣም ነው የተሳሳቱት። ይህን ደግሞ ሕዝቡን የሚያራረቅ ነው እንጂ የኢትዮጵያን ሕዝብ አሁን የኢትዮጵያ ህዝብ ህዝቡን መራራቅ ሳይሆን አንድ ላይ ተሰባስቦ ተነጋግሮ የራሳቸውን ልዩነት ትተው የመቻቻልን ባህር አዳብረውን ህዝቡን አንድ ላይ የሚተባበርበት ና አሁን የተጀመረውን የሰላም ጥሪ ና አዲሱ ዴሞክራሲ ና የአዲሱን ጠቅላይ ሚኒስትር ጥሪ ተቀብሎ ሁሉም ተቃዋሚ ድርጅቶች የገቡበት ጊዜ ስለሆነ ያ አሁን የድሮ ከበሮ ነው የሚመቱት ነው ምናምን ነው ኤራንዳ እና የድሮ ከበሮው ይቅር፣ የድሮ ሜንታሊቲ ይቅር። አሁን አለም ተቀይራለች፣ ኢትዮጵያም ተቀይራለች። ሁሉም ብሔርና ብሔረሰቦች ተቀይሯል እንደ ድሮ አንድ ክብረ መምታት የሚያወጣ ጉዳይ ለ ነው ማለት። አቶ ሀሰን አብዱላሂ እንግዲህ በቅርብ ቀናት ከሻለቃ ዳዊት ወልደ ጊዮርጊስ ጋር በግንባር አገናኘቻችሁ እንድትከራከሩ፣ እንድትነጋገሩ ለማድረግ እሞክራለሁ፣ መድረኩን ለማመቻቸት። ወደ ተከታዩ ጥያቄ ልግባ። ከዚሁ ጋር ከተያያዘውና የትጥቅን ጉዳይ ላንሳ። ኦብነግ የሰላም ስምምነት ሲፈርምና ትግሌን በመጪው ጊዜ በሰላም አካሄዳለሁኝ፣ ለዲሞክራሲ እና ለአብሮነት ለተሻለ ሕይወት እሰራለሁኝ ሲል እርሱ አሁን በገለጹት መሰረት ጠመንጃውን አስቀምጦ ነው ወይስ እንደታጠቀ ነው? ይሄ እንኳን አንተ ራስህን መመለስ ትችላለህ፣ መልሱ ስምምነት ሲኖር ከአሁን በፊት የነበረውን ጦርነት በሁለቱ በኩል ይቆማል ሲባል ጠመንጃ እንደማይኖር ሁሉም ሰው ያውቃል። ይሄ እንኳን ግልጽ ነው እና ከአሁን በኋላ አገሪቷ ሰላም ታገኛለች ከኢትዮጵያ መንግስት ጋር የተስማማችሁበት ነጥቦችን ደግሞ ነገር ያለው በሁሉም በኩል የነበረውን ጦርነት አቁመው ህዝቡ ሰላማዊ መንገድ ህይወቱን የሚመራበት መንገድ መፍጠር መቻል አለብኝ ብለን ነው የተስማማንበት እና ያ ጠመንጃ እንደማይኖር ግልጽ አድርጎ ነው የሚተነት ነው። ሌላው ደግሞ የእኛ ወታደሮች ታጣቂዎች በምን አይነት መንገድ ህይወታቸውን እንደሚመሩ የተዋቀሩ ኮሚቴዎች አሉ። እነሱ ናቸው የሚጨርሱት። አዲስ አበባ ሰሞኑን የሚገኙት የኦብነግ ቃል አቀባይ አቶ አዳኒ ሄርሞጌ ለአሜሪካ ድምጽ በቅርቡ ሲናገሩ ይሄ ትጥቅ የውስጥ የመፍታት ጉዳይ በሂደት የሚወሰን ነው ብለው ነበርና አሁን እርስዎ ከነገሩኝ ነገር ጋር ልዩነት ያለው ነው። የእሳቸው አቋም በጊዜ የሚወሰን ነው ማለትና አሁን የሰላም ትግል ነው የምናካሄደው፣ እንደውም የጦር ሰራዊታችን ሁሉ ከህብረተሰቡ ጋር የሚቀላቀልበትን ሁኔታ በሚቋቋሙ ኮሚቴዎች እናያለን እንሰራለን ማለት የተለያዩ ናቸውና በኦብነግ በራሱ ውስጥ መጣጣምና መግባባት መናበብ በቅርብ አብሮ የመስራት ሁኔታ አለ? እንደውም ምንም አይነት እኛ ጋር ተቀራሪ መጥፎች የለንም፣ ልዩነት የለም። ምክንያቱም አሁን አቶ አዳነ እንዳሉት አባባሉ ይለኝ እንጂ እውነታው አንድ ነው። ምክንያቱም አገላለጹ ነው የሚለየው እንጂ በኮሚቴ ይታያል። ለወደፊቱ ጠመንጃቸውን እንደማይዙት ለወደፊቱ ይታወቃል። ያ ግልጽ ነው። አንድ ሀገር እኮ ሁለት መንግስት አይኖርም። እንደሚታወቀው በምን አይነት መንገድ ህብረተሰቡ ጋር ፖሊስ ነው የሚሆኑት ወይ የአካባቢ ሚሊሻ ነው የሚሳተፉት ወይም የኢትዮጵያ ሰራዊት ነው የሚቀላቀሉት ወይም የራሳቸውን ስብልት ነው የሚመሰረቱት ብሎ ያንን መነጋገር ነው እንጂ ጠመንጃቸውን ያስቀምጣሉ አያስቀምጡ ማለት ሳይሆን በምን አይነት መንገድ ከአሁን በኋላ ህይወታቸውን እንደሚመሩ ያ ኮሚቴ ነው የሚወስነው እና ሁኔታዎችን በምን አይነት መንገድ ጊዜ ይወስናል ብሎ ያው እሱም እንደተናገሩት ትክክል ነው። እኔም እንደተናገርኩት ትንታነው ነው እንጂ ዋና ቁም ነገሩ አንድ ነው። ቅድም እርስ ከተነጋገርን በኋላ አስተነጋግረን ነበረ ከአዳኒ ጋር እና ምንም አይነት ልዩነት የለን። አቶ ሀሰን አብዱላሂ የኦብነግ የስራ አስፈጻሚ ኮሚቴ አባል፣ የኮሚኒኬሽንስ ኃላፊና ኢትዮጵያ ጉዳዮች ኃላፊ ለተለመደው በጠራ ቋንቋ የተብራራ መግለጫው በጣም አረጌ አመሰግናለሁ፣ እግዚአብሔር ይስጥልኝ። እኔም ለተሰጠኝ ድምፅ በጣም አመሰግናለሁ። መልካም ምሽት ሰለሞን። ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም። እስከ ማጠቃለያው ከተከታዩ ዜማ ጋር እንተዋቸው። አንተ ልጅ ልጁ እኮ የሆና ነገር ሆናል። ኢጃባቲ ዋዶ ይመስለኛል። Tá leite, nem jái bati bati አድማጮች የማጠቃለያ ዜና አሰማለሁ። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ የጣና ሐይቅን ከእንቦጭ አረም ለመታደግ የአስር ሚሊዮን ብር ልገሳ በከተማው አስተዳደር ስም አበረከቱ። በትግራይ ደቡባዊ ማዕከላዊና ምዕራባዊ ዞኖች በሚገኙ ከተሞች በዛሬው እለት ሰላማዊ ሰልፎች ተካሄደዋል። ከተያዙ መፈክሮችን መካከል በክልሉ ምክትል ርዕሰ መስተዳድር በዶክተር ደብረጽዮን ገብረ ሚካኤል የተሰጠው መግለጫ እንደግፋለን የሚል ይገኝበታል። በሰሜናዊ ምዕራብ ናይጄሪያ ግዛት ቦርኖ ውስጥ ከሳምንት በፊት በእስላማዊው ነውጠኛ ቡድን ስለተገደሉ ወታደሮች ፕሬዚዳንቱ መሐሙዱ ቡሃሪ ከቢሮቸው ይፋ ባደረጉት መግለጫ ግድያውን አውግዘው በገዳዎች ላይም እርምጃ እየተወሰደ ነው ይላሉ። በዩናይትድ ስቴትስና በሜክሲኮ ድንበር ላይ የቆመውን አጥር ባለፈው አርብ ከሁለት ልጆቿ ጋር ለመዝለል የሞከረችው የ26 ዓመቷ የጓታሜላ ፍልሰተኛ ሴት ከፍተኛ የአጥንት መሰበር ጉዳት ደረሰባት። የሶስትና የአምስት ዓመት ልጆቿ በድንበር ጠባቂ ዘቦች ጥበቃ ስር እንደሚገኙ ታውቋል። የሜክሲኮና ማዕከላዊ አሜሪካ አገሮች ወደ ዩናይትድ ስቴትስ የሚገርፉ ፍልሰተኞችን እንዲያቆሙ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ተማጸኑ። የሚሉ ናቸው። ለሰዓቱ ያለውን ዜና አዲሱ አበበ ነኝ። በዚሁ አበቃ ዜናው። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ ለዛሬ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና እኔም ሶሎሞን አባተነን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና አደሩ።